ሰገድ ተፈና ማራቱ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እኛ ነገሩን ማጋጋል አንፈልግም። ከአሜሪካ ጋር ያለንን ግንኙነት እንዲበላሽ አንፈልግም። ልቦና ይግዙትና ሪቪው አድርገው ያስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው። ነገር ግን አንድ ሬድ ላይት አለ፣ ሬድ ላይን አለ፣ ቀይ መስመር አለ። ነፃነት ኢትዮጵያ፣ ሉዓላዊነት በገንዘብ በአይኤምኤፍ በወርልድ ባንክ በምን የሚቀየር እንዳልሆነ መንግስት ቢቀይር የኢትዮጵያ ሕዝብ አይፈቅድለትም። ይህን ምልክቶች አሁን እያየን ያለንበት ሁኔታ ነው የነበረ ነው። የሀገሪቷም ታሪክ እንደዛ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ናቸው። የዩናይት ስቴትስ አስተዳደር ይፋ ያደረገው የቪዛ ክልከላ ውሳኔ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ካለፈው እሁድ አንስቶ ሱዳን ታጣቂዎች በተደራጀ መልኩ ጥቃት እየፈጸሙ ነው ሲሉ የአካባቢው ነዋሪዎች ገለጡ። የዚህንም ዝርዝር ይዘናል፤ ሙሉ ዜናውን ተከትሎ ይቀርባል። ዛሬ አህጉረ አፍሪካ የምትታሰብበት ዓመታዊው የአፍሪካ ቀን ነው። ዕለቱን አስመልክቶ የተጠናቀረ ዘገባም አለን። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ግንቦት 17 2013 ዓ ም ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጁ ሰለሞን አባትና እንዲሁም የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ሆኖ ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና ከቆንጅታየ ጤና ስትልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታይ ነኝ። የዩናይትድ ስቴትስ አስተዳደር ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን ሀገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ ከዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም በማለትም ነው የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። ከዩናይትድ ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ አስተዳደሩ ውሳኔውን በድጋሚ እንዲመረምረው የአገራቸው ፍላጎት መሆኑንም ገልጸዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። ኤርትራ 30ኛ ዓመት የነጻነት በዓሏን ትናንት ሰኞ አክብራለች። በአስመራ ስቴዲየም በተከናወነው ስነ ስርዓት ላይ የሀገሪቱ ፕሬዚደንት ኢሳያስ አፈወርቂ የኤርትራ ሕዝብ ለ50 ዓመታት ያደረገውን ትግልና ባለፉት 30 ዓመታት ገጥሞታል ያሉትን ሁኔታ አስመልክተው ንግግር አድርገዋል። በመጽሔት ክፍለ ጊዜ ከአስመራ ዝርዝር ዘገባ ይኖረናል። የአፍሪካ ቀን በዛሬው ዕለት ተከብሮ ውሏል። ዕለቱ በየአመቱ የአፍሪካ አንድነት ድርጅት በተመሰረተበት እንደ አውሮፓውያን አቆጣጠር ግንቦት 25 በኢትዮጵያ ግንቦት 17 ይከበራል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዓሉን አስመልክተው ባስተላለፉት መግለጫ በዚህ የአፍሪካ ቀን የበለጸጉት ሀገሮች ከአፍሪካ ጎን እንዲቆሙ በድጋሚ ጥሬን አቀርባለሁ ብለዋል። የማሊ የሽግግር መንግስት ፕሬዚደንት ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ ትናንት ሰኞ በሀገሪቱ ወታደራዊ መኮንኖች በቁጥጥር ስር መዋላቸው ተነገረ። የቀደሙት ፕሬዚደንት ከጥቂት ወራት በፊት በተካሄደ መፈንቅለ መንግስት ከስልጣን በተወገዱባት በዚያች ሀገር የጦር ሰራዊት መኮንኖቹ የወሰዱት ይሄኛው እርምጃ የፖለቲካ ምስቅልቅሉን ሊያባበሰው እንደሚችል በርካታ ምንጮች መናገራቸውን ሮይተርስ ዘግቧል። ፕሬዚደንት ባኢንዳው፣ ጠቅላይ ሚኒስትር ሞክታር ኩዋኔ እና የመከላከያ ሚኒስትሩ ሱሊማኒ ዱኩሬ ከዋና ከተማዋ ከባማኮ ወጣ ብሎ ወደሚገኘው የጦር ሰፈር መወሰዳቸው ነው የተነገረው። ዲፕሎማሲያዊና መንግስታዊ ምንጮች እንደተናገሩት የጦር መኮንኖቹ እርምጃውን የወሰዱት የመንግስት ባለስልጣናት የሹም ሽር ተካሂዶ ሁለት መኮንኖች ከነበራቸው የስልጣን ቦታ ከተነሱ ከጥቂት ሰዓታት በኋላ ነው። ማሊ ያለው የተባበሩት መንግስታት ድርጅት ተልዕኮ የሀገሪቱ መሪዎች በአስቸኳይ ያለአንዳች ቅድመ ሁኔታ እንዲለቀቁ ጠይቆ ያሰሯቸው ወገኖች በአድራጎታቸው ይጠየቃሉ ሲልም አስጠንቅቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስራኤልና ሐማስ ባለፈው ሳምንት ያደረጉትን የተኩስ አቁም ስምምነት ለማጎልበት ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬ ማክሰኞ የኢየሩሳሌም ጉብኝታቸው እስራኤል ራሷን ከጥቃት የመከላከል መብት አላት ሲሉ አጥብቀው አስገነዘቡ። ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔተንያሁ ጋር ሆነው በሰጡት ቃል በውጊያው እስራኤልም ፍልስጤማውያንም ከባድ ጉዳት ደርሶባቸዋል ካሉ በኋላ ለመጻኢው ጊዜ ተስፋ፣ መከባበርና መተማመንን ለማስፈን ብዙ መሰራት ይኖርበታል ሲሉ አሳስበዋል። ዩናይትድ ስቴትስ ሃማስ በማይጠቀምበት መንገድ ጋዛን መልሶ ለመገንባት ዓለም አቀፍ ድጋፍ ለማሰባሰብ ትሰራለች ሲሉም የውጭ ጉዳይ ሚኒስትሩ ቃል ገብተዋል። አስከትለውም ጋዛና ዌስት ባንክ ለሚኖሩ ፍልስጤማውያን የኢኮኖሚ እድሎችን ለማጎልበት እንሰራለን ሲሉ ቃል የገቡት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር፣ ይህ ሲሆን እስራኤልንም ፍልስጤሞችንም የሚጠቅም የተረጋጋ ድባብ ሊያመጣ ይችላል ብለዋል። ብሊንከን ዛሬ ከፍልስጤን ፕሬዚደንት ማህሙድ አባስና ከጠቅላይ ሚኒስትር መሐመድ ሺታዬ ጋር ራማላ ውስጥ ሲገናኙ ዩናይትድ ስቴትስ የምትሰጠውን እርዳታ ይፋ ሊያደርጉ እቅድ ይዘዋል። ኔተንያሁ በበኩላቸው ዩናይትድ ስቴትስን ስለ ድጋፏ አመስግነዋል። ሐማስን ተኩስ አቁሙን እንዲያከብርም አስጠንቅቀዋል። ሐማስ ተኩስ አቁሙን አፍርሶ እስራኤል ላይ ጥቃት የሰነዘረ እንደሆን እጅግ የከበደ አጸፋ ይከተለዋል ብለዋል። ኔተንያሁ በተጨማሪም ዩናይትድ ስቴትስን የ ኢራንን የኒውክሌር መርሃ ግብር የሚመለከተው ዓለም አቀፍ ስምምነት ውስጥ ተመልሳ ለመግባት የያዘችውን አካሄድ እንደሚቃወሙም አስረድተዋል ኔተንያሁ። አንቶኒ ብሊንከን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት የመጀመሪያቸው በሆነው የመካከለኛው ምስራቅ ጉዟቸው ወደ ግብፅ በመጓዝ እስራኤልና ሐማስ ተኩስ አቁም ስምምነት ላይ እንዲደርሱ ከሸመገሉት ከግብፁ ፕሬዝደንት አብደልፋታ አልሲሲ እና ከውጭ ጉዳይ ሚኒስትሩ ሳሜ ሹክሪ ጋር ይነጋገራሉ። በዓለም አቀፍ ኮቪድ-19 ዜናዎች ደቡብ ሱዳን በእጇ ያሉ 72 ሺህ የአስትራዜኒካ የኮቪድ-19 ክትባቶችን የመጠቀሚያ ጊዜያቸው ከማለፉ በፊት ሌሎች ሀገሮች ሊጠቀሙባቸው ይችሉ ዘንድ ለክትባት ተደራሽነቱ ድርጅት ለኮቫክስ ልትመልስ መሆኗን አስታወቀች። ከዓለም አቀፉ ጥምረት ባለፈው መጋቢት መጨረሻ ላይ 132,000 ክትባቶችን ያገኘችው ደቡብ ሱዳን ከዓለም የጤና ድርጅት ጋር ከተነጋገርንበት በኋላ ክትባቶቹን በአንድ ሳምንት ጊዜ ውስጥ ስራ ላይ ሊያውል ወደሚችል ሌላ ሀገር እንዲላክ ልንመልስ አቅደናል ብላለች። በሌላ ዜና የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ዩናይትድ ስቴትስ ዜጎቿ ከሁለት ወር በኋላ የቶኪዮ ኦሊምፒክስን ወደምታስተናግደው ወደ ጃፓን ከመጓዝ እንዲቆጠቡ አስጠነቀቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጃፓን የምታካሂደው የጸረ ኮቪድ-19 ክትባት እንቅስቃሴ ዝግተኛ መሆኑንና ጃፓን ራሷም ከዩናይትድ ስቴትስ በሚጓዙ መንገደኞች ላይ ገደብ መጣሏን ምክንያት በማድረግ ለዜጎቹ ከፍተኛውን የጉዞ ማስጠንቀቂያ ነው ያወጣው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በበኩሉ ባወጣው የራሱ መግለጫ የኮቪድ-19 ክትባታቸውን ወስደው ያጠናቀቁም ዜጎች ቢሆኑ ለተለያዩ የኮሮና ቫይረስ ዝርያዎች የመጋለጥ እና ወደ ሌሎች የማዛመት አደጋ ሊገጥማቸው ስለሚችል በጠቅላላው ወደ ጃፓን ከመጓዝ ሊቆጠቡ ይገባል ሲል አስጠንቅቋል። ባለፈው ዓመት ኮቪድ-19 በዓለም ዙሪያ መዛመቱን ተከትሎ እንዲዘገይ የተደረገው የቶኪዮ ኦሊምፒክስ ውድድር በአውሮፓውያን ከሐምሌ 23 እስከ ነሐሴ 8 ቀን ነው ሊካሄድ የታገደው። ይሁን እንጂ በዋና ከተማዋ በቶኪዮና በሌሎችም የሀገሪቱ አካባቢዎች እያሻቀበ የመጣውን የቫይረሱን ስርጭት ለመቆጣጠር አስቸኳይ ጊዜ ታውጇል። የሀገሪቱ ሆስፒታሎች በህሙማን ብዛት እየተጨናነቁ ሲሆን፣ የኦሊምፒክስ ውድድሮቹ እንዲሰረዙ ከህዝቡ በኩል የሚቀርበው ውትወታም እየጨመረ ነው። በቅርቡም ስድስት ሺህ ሐኪሞችና የሆስፒታል ሰራተኞችን የሚወክል የጃፓን የህክምና ባለሙያዎች ማህበር በጻፈው ግልጽ ደብዳቤ የሀገሪቱ ጠቅላይ ሚኒስትር ዮሺሂዴ ሱጋ ውድድሩ መሰረዝ እንዳለበት ዓለም አቀፍ የኦሊምፒክ ኮሚቴን እንዲያሳምኑ አሳስቧቸዋል። በቫይረሱ ስርጭት መባባስ የተነሳ ቀደም ብለው የጃፓን ባለስልጣናት የውጭ ሀገር ሰዎች በውድድሩ ላይ ለመታደም እንዳይገቡ ክልከላ ማወጃቸው የሚታወስ ነው። ይሁን እንጂ የሀገሪቱ ካቢኔ ዋና ጸሐፊ ዛሬ ለጋዜጠኞች በሰጡት ቃል ክልከላው የግድ አስፈላጊ በሆነ ምክንያት የሚመጡትን አይመለከትም ማለታቸው ተጠቅሷል። በዩናይትድ ስቴትሱ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት እስካሁን ጃፓን ውስጥ የተመዘገቡት የተረጋገጡ የቫይረሱ ተጋላጮች 722668 ብቻ ሲሆኑ 12351 ሰዎች ደግሞ በበሽታው የተነሳ ህይወታቸውን አጥተዋል። በጠቅላላው የኮቪድ መከላከያ ክትባቱን የወሰዱት ደግሞ ከህዝቡ አምስት ከመቶ ብቻ መሆናቸውን መረጃው ያመለክታል። በሌላ ዜና የዓለም የጤና ድርጅት የኮሮና ቫይረስን አመጣት እንደገና በግልጽ እንዳጣራ የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትሩ ሃቪየር ባሴራ በዛሬው ዕለት አሳሰቡ። የዩናይትድ ስቴትሱ የጤና ሚኒስትር ለአመታዊው የዓለም የጤና ድርጅት ጉባኤ በቪዲዮ ባስተላለፉት መልእክት በግልጽነት ሳይንስን መሰረት ባደረገና ዓለም አቀፍ ኤክስፐርቶቹ ነጻነታቸውና ተደራሽነታቸው በተረጋገጠ መንገድ ሊካሄድ እንደሚገባም አያይዘው አሳስበዋል። በመጨረሻም የአውሮፓ ህብረት አባል ሀገሮቹ በሙሉ ለቤላሩስ የአየር መንገዶች ሁሉ የአየር ክልላቸውንና የአውሮፕላን ጣቢያዎቻቸውን እንዲዘጉ አሳሰበ። ህብረቱ ይህን ያሳሰበው ቤላሩስ የፕሬዝደንቱ አሌክሳንደር ሉካሼንኮ ተቃዋሚ የሆነ ጋዜጠኛ የተሳፈረበትን አውሮፕላን አስገድዳ በሀገሯ በማሳረፍ ጋዜጠኛውን ካሰረች በኋላ ነው። የፈረንሳይ አየር መንገድ ሉፍታንዛና የሲንጋፖር አየር መንገድን ጨምሮ በርካታ አየር መንገዶች በቤላሩስ የአየር ክልል አናልፍም ብለዋል። የአውሮፓ ህብረት በጉዳዩ ዙሪያ ምርመራ እንዲከፈት ጠይቋል። ተጠያቂ በሆኑ የቤላሮስ ባለስልጣናት ላይ ማዕቀብ እንጥላለን ሲልም አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 17 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናሪ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ወደ ቀዳሚው የዕለቱ አቢይ እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ አንበል። የማይታወቁ ብዙ ነገሮች አሉ። አሁን ለምሳሌ አንደኛ እኛ አሁን የተከተሉ ሰዎች ለስንት ጊዜ ክትባቱ እንደሚያገለግል ለስድስት ወር ይሁን፣ ለአንድ አመት ይሁን፣ በየአመቱ እንደሚያስፈልግ ብዙ ያልታወቁ ነገሮች አሉ። ስለዚህ ህንድ ያለው ሁኔታ የሚያሰጋው ምንድን ነው? አሁን ያለው ክትባት ይስራ አይስራ አይታወቅም። ባለመታወቁ ምናልባት ይሄ መከላከያ መንገዶቹን ልክ ድሮ እንደተደረገው ማድረግ ይጠቅም ይሆናል። የዩናይት ስቴትሱ የሜዮ ክሊኒክ የካንሰርና የደም በሽታዎች አማካሪ ሐኪሙ ዶክተር ከበደ ቤኛን ድምፅ ነው የሰማችሁት። ሙሉ ዝግጅቱ በምሽቱ ሐኪሙን ይጠይቁ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ የዩናይት ስቴትስ አስተዳደር ሰሞኑን ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን አገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ እዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም ሲሉ ነው የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። ከዩናይት ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ አስተዳደሩ ውሳኔውን በድጋሚ እንዲመረምረው ግን የሀገራቸው ፍላጎት መሆኑን ጠቁመዋል። እስክንድር ፍሬው زيرو زوال የኢትዮጵያ የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ የዩናይትድ ስቴትስ አስተዳደር በአገሪቱ ባለስልጣናት ላይ የቪዛ አገዳ ውሳኔ ይፋ ካደረገ በኋላ የመጀመሪያው ነው። ለሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የቀረቡት ጥያቄዎችም ሁሉም በሚባል ደረጃ ከዚሁ የቪዛ አገዳ ውሳኔ ጋር የተያያዙ ነበሩ። ቃል አቀባዩ በማብራሪያቸው የዩናይትድ ስቴትስ አስተዳደር ውሳኔ ለበርካታ ዓመታት የዘለቀውን የሁለቱን ሀገራት ጠንካራ ግንኙነት ከግምት ያላስገባ መሆኑን አስረድተዋል። ቅርብ ጊዜ ወዲህ አልሸባብን በመታገል ብቻ ሳይሆን በኮሪያ ጦርነት 1956 አካባቢ ነው አሜሪካኖች የተባበሩት መንግስታት ድርጅት እዝ ስር ወደ ኮሪያ በዘመቱ ጊዜ ከአፍሪካ ውስጥ ብቸኛ ሀገር እዛ የነበረች ኢትዮጵያ ናት። አብረናቸው ብዙ ጊዜ ነበርንና ታሪካዊ ግንኙነት ነው ያለን። ይሄ ግንኙነት ከተበላሸ የምንጎዳው ብዙ ነን ለማለት ነው። ከሪጂናል በላይ ነው ማለት ኢትዮጵያ ብቻዋን ያለ የምትጎዳው አሜሪካንም ይጎዳል፣ ከሁሉ በላይ ደግሞ ሪጅኑ ይጎዳል ነው። ቃል አቀባዩ አክለው እንዳሉት ይህ የረጅም ዓመታት ግንኙነት እስካሁንም በተለያዩ የትበብ ሽብር መስኮች ቀጥሏል። ከቅርብ ጊዜ ወዲህ በጸረ አልሸባብ በአካባቢው ሽብርተኝነትን በመታገል ብቻ አብረን ያደረግናቸው ይህና ናቸው። ጉዞዎች ከግምት ሊገቡ ይችላሉ የሚሰጡት ትርጉም፣ በሰላም ጥበቃ ኢትዮጵያ ሚና ጉልህ ነው። እዚህም ላይ ኢምፓክት አለው ነው። እዛ ውስጥ አሜሪካኖችም ፍላጎት አላቸው፣ ኢንትረስት አላቸው ለማለት ተፈልጎ ነው። ስለዚህ የጉዞ ክልከላው እና ሌሎችም ምናልባት ተዛማጅ እርምጃዎች ለአሜሪካም አይጠቅሙም ነው በኛ በኩል አሁንም እየተባለ ያለው ይሄን ተቀባይነት የለውም ለዚህ የሚያበቃችሁ ምክንያትም የላችሁም ነው። የዩናይትድ ስቴትስ አስተዳደር የጉዞ እገዳውን የጣለው በተለይ በትግራይ ክልል ካለው የሰብአዊ ሁኔታ ጋር በተያያዘ ነው። በዚያ ያለው ቀውስ እንደዚሁም ለኢትዮጵያ ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት ስጋት የሆኑ ሌሎች ሁኔታዎች በእጅጉ እንዳሳሰቡትም ነው አስተዳደሩ የገለጸው ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ይገልጻል መግለጫው። በክልሉ የተለያዩ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን የጠቀሰው የዩናይትድ ስቴትስ መግለጫ ይሄም በእጅጉ አሳሳቢ መሆኑን ጠቁሟል። ግጭት ካልቆመና የሰብአዊ እርዳታ ተደራሽነትም በፍጥነት ካልተስፋፋ አሁን ያለው የምግብ እጥረት ወደ ከፋ ረሃብ ሊያመራ እንደሚችልም ነው የጠቆመው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በተለይ ከተደራሽነትና ከሰብአዊ መብት ጥሰት አንጻር የተለያዩ ስራዎች መሰራታቸውን ጠቅሰዋል። ከአሜሪካ ብቻ ሳይሆን ከተቀረሙ የዓለም አቀፍ ህብረተሰብ፣ ቅርብ ጊዜ ወዲህ ሲያሟግቱን የነበሩት ሲያነጋግሩን የነበሩት ጉዳዮቻቸው አንዱ የአክሰስ ጉዳይ ነው። የሰሜን ሀገራችንን ክፍል በተመለከተ የአክሰስ ጉዳይ ተፈቅዷል ኦልሬዲ ስለተፈቀደም ነው በርካታ እንጂዎች ናቸው ዛሬ እዛ አካባቢ ያሉት። ኤንጂዮ ብቻ አይደለም ዓለም አቀፍ ጋዜጠኞች ጭምር አሉ። እናንተ ታውቃላችሁ ብዬ አስባለሁ። የተከፈተን ነገር አይ፣ አልተከፈተም፣ የለም፣ እዛ የለንም የሚባለው ነገር ፍጹም ትክክል አይደለም ነው። የሰብአዊ መብት ጥሰቶች እዚያ አካባቢ ይፈጸማሉ፣ ሊፈጸሙ ይችላሉ። ምክንያቱም ወታደራዊ እንቅስቃሴዎች ሲደሩበት አካባቢ ነው እና ያንን የሰብአዊ መብት ጥሰትን ደግሞ እናጣራ አብረን የሚለው አቋም ወደ ተወስዶ እየተሰራ ነው ያለው የኢትዮጵያ የሰብአዊ መብት ኮሚሽን አንዳንድ መግለጫዎችም ከወዲሁ መስጠት፣ ለእናንተ መግለጫ እየሰጠ ያለበት ሁኔታ ነው ያለው። ይሄ እያለ ለምንድን ነው የምትክዱት የሚል ነው። የሰብአዊ እርዳታ በተመለከተ በአንድ ሁለት ዙር፣ አሁን ሶስተኛ ዙር ተጀምሯል። ለተጎዳ አካባቢ ሰው ሰብአዊ እርዳታ እየደረሰ ባለበት ሁኔታ ነው ያለው። መጀመሪያ አካባቢ አራት ነጥብ አምስት ሚሊዮን አካባቢ ከትሏል። ነጥብ እንደዚህ አሁን ሶስተኛ ዙር ተጀምሯል። እብን፣ እሱ አይደለም። የመኸር ጊዜም ስለሆነ ለገበሬዎች ዘር ማድረስ ምን ማለት ግብርና ሚኒስቴር ሁሉ ከፍተኛ በጀት እየመደበ እየተንቀሳቀሰ ያለበት ሁኔታ ነው ያለው። የዩናይትድ ስቴትስ አስተዳደር መሬት ላይ ያለው እውነታ ምን እንደሆነ አያውቅም ማለት እንደማይቻልም ነው አምባሳደር ዲና የሚናገሩት። መረጃ ስላልደረሳቸው አይደለም። ጥቅምን በመረጃ መረጃ እንኳንና የምዕራቡ ዓለም እንደ አሜሪካ አይነት ሀገር ያለውን ነገር በተለያየ መንገድ በቴክኖሎጂ በረቀቀ መንገድ ያገኛሉ። ስለዚህ የመረጃ እጥረት አይደለም፣ መረጃው ስላልደረሳቸው አይደለም። And then do deliberate in fabrication ምናልባትም የፖሊሲ ነጻነት የሚባል አለ። ለምሳሌ ሶስተኛ ዓለም ሀገር በተመለከተ የኮልድ ወር ጊዜ ሁለት ካምፖች በነበረው ጊዜ አሜሪካና ሶቪየት ህብረት ካምፕ ሁለቱ መካከል የነበረው ሽኩቻ ዓለምን በሁለት ተከፈለበት ነው። እኛም ያጦች ደርሶናል፣ ያጠፍ አንተ ደርሶናል። አንዴ ከአሜሪካን ጎን ሆነናል፣ አንዴ ኢትዮ ሶማሊያ ጦርነት ጊዜ ከሶቪየት ዩኒን ከሚባለው ጋር ነበር። መሳሪያ ሁሉ የተከለከልንበት ዘመን ነው የነበረው። በዛን ሰዓት ታዳጊ ሀገሮች እንደኛ አይነቶቹን በቁጥጥር ስር የማድረግ ዝንባሌው ጠንካራ ነበር። ነገር ግን ኮልድ ወር ከፈረሰ በኋላ አሁንም ተጽዕኖዋል። አንደኛ የነበሩ ሀያል ሀገሮች አሉ። ሁለተኛ ደግሞ ታዳጊ አሁን እየመጡ እያቆጠቆጡ ያሉ ሀያላን ሀገሮች አሉ። ሀገሮችን ሪሶርስ መቆጣጠር፣ የፖሊሲ ነጻነት መንሳት፣ ከኔ ጋር ብቻ ሁን የማለት ነገር አለ። የሁለቱን ሀገራት ግንኙነት ባለበት ደረጃ የማስቀጠሉ ጉዳይ ግን አብቅቶለታል ብለው እንደማያምኑ አምባሳደር ዲና ጠቁመዋል። አሁን የእኛ ነገሩን ማጋጋል አንፈልግም፣ ከአሜሪካ ጋር ያለንን ግንኙነት እንዲበላሽ አንፈልግም። ልቦና ይግዙትና ሪቪው አድርገው ያስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው ነገር ግን አንድ ሬድ ላይት አለ፣ ሬድ ላይን አለ፣ ቀይ መስመር አለ። ነጻነት የኢትዮጵያ ሉዓላዊነት በገንዘብ በአይ ኤም ኤፍ በወልድ ባንክ በምን የሚቀየር እንዳልሆነ መንግስትን ቢቀይር የኢትዮጵያ ህዝብን አይፈቅድለትም። ይህን ምልክቶች አሁን እያየናለንበት ሁኔታ ነው የነበረ ነው የሀገሪቷን ታሪክ እንደዛ ነው። ያሉትን ችግሮች በተመለከተ ዩናይትድ ስቴትስን ጨምሮ ከዓለም አቀፍ አጋሮች ጋር ተከታታይ ውይይቶች መደረጋቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውሷል። የተወሰኑትን ችግሮች ከመፍታት አንጻር ተጨባጭ መሻሻሎች በታዩበት ሁኔታ የጉዞ እገዳ ውሳኔ መተላለፉ ግን ገንቢ የሆነውን የውይይት መንፈስና በመሬት ላይ የተገኙትን ውጤቶች የሚጎዳ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው። እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ አስመራ ይወስደናል። ኤርትራ በትናንትና ሁለት በአስመራ ስቴዲየም ያከበረችውን 30ኛ ዓመት የነፃነት በዓል አከባበር ስነ ስርዓት የተከታተለው ብርሃነ በርሄ ያደረሰን ነው ቀጥሎ ይቀርባል። በአገር ውስጥና በውጭ አገር የሚኖሩ ኤርትራውያንን በዓሉን በያሉበት በድምቀት አክብረውታል። ትናንት ከቀትር በኋላ ምሽት ላይ በአስመራ ስታዲየም በተካሄደው ስነ ስርዓት ላይ የተገኙት ፕሬዚደንት ኢሳያስ አፈወርቂ የነፃነት ቀን ክብደትና ጣዕም ዓመት ዓመት እያደገ መምጣቱ ከደስታና ኩራት ባለፈ ብዙ ሀቆችን የሚቀሰቅስና የሚያስታውስ ቀን ነው ሲሉ ገልጸውታል። የበዓሉ ክብደት መሰረቱ ደግሞ የኤርትራ ሕዝብ ለሀምሳ ዓመታት ያካሄደው ጽናትና ጀግንነት መግለጫ ሀውልት ነው ሲሉም ፕሬዚዳንቱ አክለው ተናግረዋል። የበዓሉ ዋነኛ ክብደት መሰረት ወይም መነሻ ከሁለተኛው የዓለም ጦርነት በኋላ የኤርትራ ሕዝብ የነፃነትና የልዑላውነት ጥያቄና ሕጋዊ መብቱ ከተነፈገ በኋላ ጭቆናና ቅኝ ግዛትን እንዲሁም ማታለልና ድለላን ተቃውሞ እንደ አውሮጳውያኑ አቆጣጠር ከ1941 እስከ 1991 ለ50 ዓመታት በጽናትና በጀግንነት መክቶና ከባድ መስዋዕትነት ከፍሎ መብቱን ነፃነቱንና ሉዓላውነትን በፍትህ ያረጋገጠበት ሐውልት ነው ብለዋል። ላለፉት ሰላሳ የነፃነት ዓመታት በሃንሽ ደሴትና በባድመ የድንበር ግጭትን በመለኮስ በአካባቢው ቀውስ በመፍጠር ኤርትራን ለመቆጣጠርና ቀጠናውን ለማስተዳደር ሀያላን ሀገራት በኤርትራ ላይ ጫና ሲፈጥሩና ሴራ ሲሸርቡ እንደነበረ የሚያሳይ አንድ ምሳሌ እንደሆነ የተናገሩት ፕሬዚደንት ኢሳያስ አፈወርቂ እንደ ኤውሮጳውያኑ አቆጣጠር በሁለት ሺ ዘጠኝ የተባበሩት መንግስታት የጸጥታው ምክር ቤትን በማስገደድ በኤርትራ ላይ ያስተላለፉት ማዕቀብና እሱን ተከትሎ የተፈጠረው ጉዳት ኤርትራን ለማንበርከክና ለመጉዳት የተደረጉ ተከታታይ ሴራዎች እንደሆኑም አስረድተዋል። እንደ ኤውሮጳውያኑ አቆጣጠር ህዳር አራት ሁለት ሺ ሀያ ጁንታ ወያኔ ሲሉ የጠቀሷቸው የትግራይ መሪዎች የከፈቱት ጦርነትና ወደ ኤርትራ የተኮሱት ሚሳኤል እንዲሁም ላለፉት ስድስት ወራት በኤርትራ ላይ የተካሄደው የማጠልሸትና የሐሰት ፕሮፓጋንዳ ከዚህ በፊት የተሞከሩ ሴራዎች ፋይዳ ባለማግኘታቸው የተወሰዱ የተስፋ መቁረጥ ምርጫዎች ናቸው ሲሉ ፕሬዚደንት ኢሳያስ ተናግረዋል። ወግሐ ጸብሐ ዘንቀን ቁጠባውን ፖለቲካዊ ሸርሕታት በየጊዜው የተከሰቱ የኤርትራ ነፃነትና ሉዓላዊነትን የሚቃወሙ ተከታታይ ሙከራዎች እንደየአመጣጣቸው እየከሸፉ ሲሄዱ ተላላኪያቸውና አገልጋያቸው የሆነው ጁንታ ወያኔ ከጨዋታ ውጪ መሆኑ በአንድ በኩል ያሳየኑ ትዕግስትና የኤርትራን ሉዓላዊነት መሬት ለሀያ አመት ወሮ መያዝ ፋይዳ ስላልተገኘበት እንደ ኤውሮጳውያኑ አቆጣጠር ህዳር አራት ሁለት ሺህ ሀያ ወደ ኤርትራ ሚሳኤል ተተኩሷል። ይህ ሙከራ ሲከሽፍ ኤርትራን ለማጠልሸት ላለፉት ስድስት ወራት የተካሄደው የሐሰት ፕሮፓጋንዳም ዓለም የታዘበው አይን ያወጣ ጫናና የኪሳራቸው ማሳያ ነው ብለዋል። ፕሬዚደንት ኢሳያስ የኮቪድ-19 ወረርሽኝን በተመለከተ ሲናገሩም፣ ኮቪድ-19 በዓለማችን ያስከተለው ነውጥና አልቂት የሰው ልጆች አካሄዳቸውንና እንቅስቃሴያቸውን እንዲያስተካክሉ የሚጠቁም የጥሪ ደወል ነው ብለዋል። ዝተፈላለዩ ቁጠባዊ አምራትን መለክዒታትን ኮነ ልምዓታዊ ሕርያታት ንማሕበራውን ክሊማውን ጥዕናውን ግንዛቤታት ውን ኣገዳሲ ጩራታት ከፊቱ ሎ ክበሃል ይከኣል የተለያዩ የምጣኔ ሀብት መለኪያዎችና መስፈርቶች የሆኑ የልማት ምርጫዎች ለማህበራዊ ለጤናና የአየር ንብረት ለውጥ አስፈላጊ የግንዛቤ ጩራ ከፍቷል ይባል ይቻላል በጤና ፖሊሲዎቻችንና አሰራሮቻችን ብቻ ሳይሆን ድካማችንን ለይተን በማውጣት ማስተካከያ እንድናደርግ ማሳሰቢያና ማስጠንቀቂያ ስለሆነን ትኩረታችንን በማሳደግ ሁሉንም አይነት የምርምር የመከላከልና የፍወሳ አቅማችንን በማጎልበት ደህንነታችንና ልማታዊ መከታችን በአሉታ እንዳይሰናከል በሽታውን ሙሉ ቁጥጥር ውስጥ ለማስገባት ሳንሰለች እንተጋለን ብለዋል በመጨረሻም ፕሬዚደንት ኢሳይያስ በአሁኑ ወቅት የተከሰተው ዓለማዊና ቀጠናዊ ነውጥና ቀውስን ግምት ውስጥ በማስገባት ክለሳ ተደርጎበት በመንግስት የተያዘውን አጠቃላይ የልማት ነጻነትንና ሉዓላውነትን የማስጠበቅ መርሃ ጎደና ለማሳካትና ከግቡ ለማድረስ ሁሉም በአገር ውስጥና በውጭ አገር የሚገኙ ኤርትራውያን የበኩላቸውን ተሳትፎ እንዲያደርጉ አሳስበዋል። በአስመራ በተካሄደው የሰላሳኛ ዓመት የኤርትራ የነጻነት በዓል የአከባበር ስነ ስርዓት ላይ ከፍተኛ የመንግስት ባለስልጣኖችና ኃላፊዎች፣ የሃይማኖት መሪዎች፣ ዲፕሎማቶችና ሌሎች ታዳሚዎች የተገኙ ሲሆን በዓሉም በወታደራዊ ሰልፍና በአይነቱ የመጀመሪያ እንደሆነ የተነገረለት በርካታ አንጋፋና ወጣት አርቲስቶች የተሳተፉበት ልዩ የሙዚቃ ዝግጅት ቀርቧል። ለሀያ ደቂቃም ርችት ተተኩሷል። ትናንት ጠዋት ደግሞ በዓሉን የሚያበስር ሀያ አንድ መድፎች ተተኩሰዋል። ለአሜሪካ ድምፅ ሬዲዮ ብርሃነ በርኸ ከአስመራ። አመሰግናለሁ ብርሃነ። በተከታዩ ዘገባ ደግሞ አድማጮች ከአስመራ ወደ ጎንደር እንሻገራለን። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ካለፈው እሁድ አንስቶ በሱዳን ታጣቂዎች በተደራጀ መልኩ ጥቃት እየተፈጸመ ነው ሲሉ የአካባቢው ነዋሪዎች ገልጠዋል። በሌላ በኩል ይህንኑ ተንተርሶ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ወቅት ስለ ጉዳዩ ተጠይቀው ለጊዜው መረጃው እንደሌላቸው ነው የተናገሩት። አስቴር ምስጋናው ዝርዝሩን ይዛለች። አቶ እያዩ ፈቃዴ በምዕራብ ጎንደር ዞን መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። ዛሬ ለአሜሪካ ድምጽ በሰጡት ቃል የሱዳን ታጣቂዎች ከባለፈው እሁድ ጀምሮ ድንበር ጥሰው በመግባት ቱመት መርጥ ረሃል በተባለ የኢንቨስትመንት መንደር የሶስት ባለሀብቶችን ንብረት ዘርፈውና አቃጥለው ሄደዋል ይላሉ። ሱዳን በከፍተኛ ጦሩን አምጥቶ ደንበር ላይ አስቀምጦ በኢትዮጵያን ደንበር ጥሶ እየመጣ እየገባ ባለሀብቶቻችን እየ እንግል እያለ ነው። የትልልቅ ባለሀብቶቻችን ካምፑን በጠቅላላ አቃጥለው ይዘው በትነዋል። አቶ እያዩ ዛሬም ከጠዋት ጀምሮ ታጣቂዎቹ በአካባቢው ቶክስ መክፈታቸውን ተናግረዋል። ዛሬ ደግሞ ማጥቃት አድርጎ መጥቷል። ያው የእኛ እንደገባ ነው ያለ እስካሁን ድረስ እዛው ሌሎች ካምፖችን ለማቃጠል መጥፎ ያው ገጥሟል ከኛው ሰራዊት ጋር ከዚህ ከሚሻው ና ከታጥቀው ኃይል ጋር። ሌላው አስተያየት ሰጪ ከሹመንት መንዱቃ ቀበሌ በቅርብ ርቀት በምትገኘው ሽንፋ ነዋሪ ነኝ ያሉት ነጋ ዘላለም ታጣቂዎቹ ባለፈው እሁድ ድንበር ጥሰው በመግባት ሞገስ ተሻገር የተባሉ ባለሀብትን አምስት መቶ የቁም ከብትና ሌሎች ንብረቶችን እንዲሁም የሁለት ባለሀብቶችን ንብረቶች ዘርፈውና አቃጥለው ሄደዋል ብለዋል። የአቶ ሞገስ ተሻገርን ሙሉ በሙሉ አቃጥለውታል። ከአምስት መቶ በላይ የቀን ሰውቶችን ወስደውበታል። ሁለቱን ማረሻዎች ወስደውበታል። እዛው የነበሩ በጎች፣ ፍየሎች ነበሩ፣ እነሱንም ጭምር ወስደዋል። ዶሮም አልቀራቸውም። እዛው ለዘበኞች ለማንቃት የሚጠበቁ እዛው አብረው የነበሩ ውሾች ነበር። ውሻዎቹን ጭምር ነው የገደሏቸው። ካምፑ በጣም የነበር ታላቅ ካምፕ ነው የነበረው ሙሉ በሙሉ ተቃጥሏል። የአቶ ደጋረገንም በተመሳሳይ ወይዘሮ የሽናት ሽጉት ካምፕ እዚያው አካባቢ ነው ያለ። እሷ ጋር ያሉ ሰራተኞች ተባረዋል። የተፈቱም ያልተፈቱም ዶቄቶችንም በሙሉ ባሉም ያገኟቸውን በየመሽሮዎቹ የሁሉንም ዘሮች ወስደውባቸዋል። አቶ ነጋ ክለውም ዛሬ ከማለዳው ጀምሮ በመካናይዝድ የተደራጀ ጦር ወደ አካባቢ በመምጣት ከአካባቢ ሚሊሻ ጋር የተኩስ ልውውጥ እያደረገ መሆኑን ተናግረዋል። ዛሬም በተመሳሳይ ንጋት ላይ በሜካናይዝድ የሚመራ ጦር ነው የመጣው፣ በከባድ መሳሪያ ከዛ አካባቢ ያሉ ዘበኞች ጋር ተመጣጣኝ አልሆነና ከአቅም በላይ የሆነ የድሽቃን የሞርተር ድምፅ ነው ያለው። ከባድ መሳሪያ እየተኮሱ ነው። ያው እንዳልኩሽ እዛ አካባቢ ያሉ ሰራተኞች ወደ መሀል መጥተዋል። ከኛ የተወሰኑ መከላከያዎች እና የአካባቢው ሚኒሻ አርሶ አደሩ ወደ ግንባር እንደሄደ ነው። እስካሁንም ድረስ የተጎዳ ሰው ስንት እንዳለ ባናውቅም ጦርነቱ ግን እየተካሄደ ነው። መንግስት በምን መልኩ እያየው እንደሆነ አናውቅም። በድርድር በስምምነት ይፈታል የሚል ነው የመንግስት አካላት መልስ እየሰጡ ያሉ። ነገር ግን አሁን ወቅቱም የዘር ወቅት እየደረሰ ነው። አብዛኛው ኢንቨስተር አጽድቶ ጨርሷል። መዝሪው ሰዓት ነው እነሱ ደግሞ በምናጭድበትና በምንዘራበት ሰዓት ነው ወቅት ጠብቀው እኛ ላይ ጉዳት እያደረሱ ያሉትና እንግዲህ መቼ እንደሚፈታ እናውቅም መንግስት ያው በድርድር እንፈተዋለን የሚል አይነት ነገር ነው ያለው። እስካሁን የተወሰደ ነገር የለም በኛ መንግስት በኩል። በዚህ ዘገባ ላይ የአካባቢውን ባለስልጣናት ለማግኘት ያደረኩት ጥረት ስልካቸው ሊሰራ ባለመቻሉ ማካተት አልቻልኩም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ላይ ከሱዳን ጦር ጋር በተያያዘ ከጋዜጠኞች ለቀረበላቸው ጥያቄ መረጃ እንደሌላቸው ገልጸዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙን በተደራጀ መልኩ ተጠናክሮ የጀመረው የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል የህግ ማስከበር ዘመቻ ከጀመረ ወዲህ ነው ብለዋል አስተያየት ሰጪዎቹ የሱዳን መንግስት በተለያዩ ጊዜያት ኢትዮጵያ ወረራ ፈጽማብኛለች ማለቱ ይታወሳል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ሚኒስቴርን አመሰግናለሁ ለዘገባዋ አድማጮች ተከታዩ የመጽሔት ርዕስ ደግሞ በስድስተኛው ብሔራዊ ምርጫ ተሳታፊ የሆነው እናት ፓርቲ በምርጫው ካሸንፍክ ኢትዮጵያን ከተጋረጠባት የሕልውና አደጋ ለመታደግ እሰራለሁ ማለቱን የጥምር መንግስት ምስረታ ሀሳብ የሚደግፍ መሆኑን አሳውቋል። በመጪው ሀገራዊ ምርጫ ተሳታፊ የሆኑ የተፎካካሪ የፖለቲካ ፓርቲ አመራሮች በተለይ በአሜሪካ ድምፅ ራዲዮ አስተያየታቸውን በሚያቀርቡበት በዚህ መድረክ ለምሽቱም መስፍን አራጌ ከእናት ፓርቲ አመራር ጋር ቆይታ አድርጓል። ወሎ ዩኒቨርሲቲ እና መቅደል አምባ ዩኒቨርሲቲ ከደቡብ ወሎ ዞን ጋር በመተባበር ሁሉም ለሰላም፣ ሰላም ለሁሉም በሚል መሪ ሀሳብ ዛሬ ደሴ ከተማ ላይ ባዘጋጁት ኮንፈረንስ የሀገር ሽማግሌዎቹ እና የሃይማኖት አባቶቹ ለበርካቶች ሕይወት መጥፋት፣ ለንብረት ውድመት እና ለአካባቢ አለመረጋጋት ምክንያት ሊሆኑ የሚችሉ ግጭቶችን በባህላዊ የሽምግልና ዘዴዎች ማክሸፋቸውን የተገለጸው የአገሪቱን የፖለቲካ ትኩሳት ተከትሎ በተለይ ባለፉት ሶስት አመታት ከግለሰቦች መበቃቀል ጀምሮ የመንግስትን መዋቅር እስከ ማፍረስ የህዝብ መሰረተ ልማቶች ላይ ጉዳት እስከ ማድረስ መንገዶችን ዘግቶ እንቅስቃሴን እስከ ማወክ የደረሱ ግጭቶች ተከስተዋል። በባህላዊ ሽምግልና ጥረት ግን ሊደርስ የሚችለውን ጉዳት መቀነስ እንደተቻለ የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጉ መላኪ ያስታውቀዋል። ብዙ ግጭቶች ያጋጥመውናል። እነዚህ ግጭቶች ብዙ ሰዎችን ወደ እስር ቤቶች ማጋዝ የሚጠይቁ ናቸው። ያም ሆነው ደግሞ ግጭቱን በዘላቂነት ለመፍታት የማያስችሉ ናቸው። የበለጠ መበቃቀልን የሚያጭሩ በመሆኑ የተከተልነው መንገድ ባህላዊ ስርዓታችን ለዚህ ባለው ቅርበትና ዘላቂነት የበለጠ እንድንጠቀምበት ተነሳሽነቱ ከተወሰደ በኋላ በአሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የነበራቸው አስተዋጽኦ እጅግ በጣም ትልቅ ነበር። በምዕራብ ወሎ ሸምጋይ፣ በምስራቁ ደግሞ አበጋሪ እየተባሉ የሚጠሩት የሀገር ሽማግሌዎች በመደበኛው የህግ ማስከበር ስርዓት ሊፈቱ የማይችሉ አለፍ ሲልም ለማህበራዊ መስቀልቀል የሚዳርጉ ግጭቶችን ፈተዋል ነው የተባሉት። አንዳንዶቹ ያው በአመፅ መልክ በርካታ ማህበረሰብ አባላት የሚሳተፉባቸው ግጭቶች ናቸው። እነዚህን ሁኔታዎች መንግስት እያንዳንዷን ጉዳይ በቅርብ መረጃ የለውም። የህግ ማስከበር ስራ አልስራም ቢል በጣም በርካታ የሆነ ማህበራዊ ቀውስ ይፈጠራል። ስለዚህ ዋነኛውና በጣም ደጋፊ ሚና ከተጫወቱት የግጭት አፈታት ስርአቶቻችን አንዱ ባህላዊ የሽምግልና የግጭት አፈታት ስርአታችን ነው። በተለይ በወረይሉ ወረዳ የካቢ አካባቢ ያነሳውን የወረዳነት ይገባኛል ጥያቄ ተከትሎ የተፈጠረውን ውጥረት በማርገብ ያደረጉት አስተዋጽኦ በግንባር ቀደምነት ተወስቷል። ወረይሉ አካባቢ በአንድ አመት ያክል መንግስት የማያስተዳድረው የአንድ ወረዳ ግማሽ አካል ፈጥሮ ነበር። ስለዚህ ህግ ለማስከበር የተደረጉ ጥረቶች አሉ ግን ግንኙነቱን ወደ ነበረበት መመለስ አልተቻለም ነበር። ስለዚህ ይህንን ወደ ነበረበት እንዲመለስ በአካባቢ ያሉ ሽማግሎች ብቻ ሳይሆን ከተለያዩ የዞናችን ወረዳዎች ያሉ ሽማግሎች ኃላፊነት ወስደው አካባቢው ላይ ከትመው ከግጭቱ ተዋንያን ጋር የረጅም ጊዜ ምክክር አድርገው በባህላዊ ስርአቱ መሰረት ተጽዕኖ ፈጥረው የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ችለዋል። የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ብቻ ሳይሆን የተጎዱ ወገኖች እንዲካሱ እና ጤናማ የሆነው የግንኙነት ስርአት ል ሌሎች ጉዳዮች ደግሞ ስርአቱን ተከትለው ዜጎች ያላቸውን ጥያቄ በሰላማዊና በዲሞክራሲያዊ መንገድ እንዲያቀርቡ ለማድረግ የነበራቸው ሚና ከፍተኛ ነው። በዩኒቨርሲቲ ተማሪዎች መካከል የተፈጠሩ አለመግባባቶችንም እናቶች ፈተዋል ተብሏል። ነዋሪነታቸው በኮምቦልቻ ከተማ የሆነውና የከተማዋን አገር ሽማግሌዎች በሰብሳቢነት የሚመሩት ሰይድ ኢማም ከተራይ ግለሰቦች ግጭት እስከ ሃይማኖታዊ ገጽታ የተላበሱ አለመግባባቶችን በመፍታት ይታወቃሉ። ከከተማቸው አልፎ አጎራባች ወረዳዎች በመሄድ የተጣላን አስታርቀዋል። የተ በደለን አስክሰዋል። የሰው ግድያ ይፈጸማል። እነዛም ደግሞ ጎራ ለይቱን መበቃቀል የሚያጋጥምበት መንገድ ስለሚኖር እኛ መሀል ገብተን ጉዳዮችን ካለሰለስን በኋላ ያው የደም እርቅ ተፈጽሞ ሰዎቹ ቀጣይ ሕይወታቸውን በሰላም የሚኖሩበትን መንገድ እናመቻቻለን። የሞት ቤተሰቦች ማለት ነው። ጉዳት እንዳይደርስባቸው በሕግ በኩል ከፍተኛ ውጣ ውረድ ይገጥማቸው ነበረ። በአንድ ቀን፣ በሁለት ቀን ሽምግልና የሟቹን የሕይወት ካሳ ያገኛሉ። በተጨማሪ ሰላም ይኖራሉ ማለት ነው። የሽምግልና ሽልማቱ ሰላም ማምጣቱ ነበር ያሉት። ሸምጋዩ ሳይዲማ እኛ ለሰላም ቅድሚያ ነው የምንሰጠው። የሽምግልናን ጥቅም የምንጠብቀው ከፈጣሪ ነው። አንደኛ በሁለት ጎራ የነበሩ ጠበኞችን በማስታረቃችን የአእምሮ እርካታ እናገኛለን። ጥሩ ከሸመገልንም ከፈጣሪ በጎ ነገር እናገኛለን ብለን ነው የምንገምተው። ይህን እውቅና መስጠቱ ትልቅ ነገር ነው፣ ያበረታታል። ለእኛ ሳይሆን ለሌሎች፣ እኛን ለሚከተሉ ከእኛም ውጭ ለሚሰሩ ሰላም አንጭ የሀገር ሽማግሌዎች ከፍተኛ ማስአበብ እንገምታለን። የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው ከሌሎች አካባቢዎች የተሻለ ሰላም እንዲሰፍን የሀገር ሽማግሌዎቹና የሃይማኖት አባቶቹ ላበረከቱት አስተዋጽኦ አድናቆታቸውን ገልጸዋል። በዚህ አካባቢ ግጭት የለም ማለት አይደለም፣ ልዩነት የለም ማለት አይደለም። በየጊዜው ሄት መጠራ ነገር ግን ሌሎች አካባቢ እንደምንሰማው ወደ ከፋ ነገር ያልተሸጋገረው የሀገር ሽማግሌዎች ልዩነቶች እንዴት እንደሚፈቱ ከትውልድ ወደ ትውልድ ሲሸጋገር የመጣ የመልካምነት እሴት ባለቤቶች በመሆናችሁ እዚህ አካባቢ የተለያዩ በተለያዩ ወቅት የተፈጠሩ ችግሮችን ለማርገብ ከፍተኛ ስራ የሰራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባጋሮች ከአመራሩ ከጸጥታ መዋቅሩ ጋር ተቀራይታችሁ በመስራታችሁ ይሄ አካባቢ በንጹህ የተሻለ እንዲሆን አድርጋቸዋልና አካባቢው ሰላም ሆኗ እኛ ደግሞ በእናንተ እንድንኮራ አድርጎናልና በጣም ነው የማመሰግናቸው። አማካሪው በወሎ አካባቢ የተፈጽመው ተግባር ለኢትዮጵያም የሚበጅ ነው ይላሉ። ከሁሉ ብዙ ነገር መማር ይችላል። በጎነትን ሰው ሃይማኖትህ ምንድን ነው? ብሔርህ ምንድን ነው? ከየት ነው የመጣው? የሚሉ ሳይሆን ቀዳሚ ጉዳዮች ሰው ሰው በመሆኑ ምክንያት የሚከበርበት አካባቢ፣ ይህንን መልካም ባህል ጠብቁት፣ ተንከባከቡት፣ ለሌሎችም ማስተምሩበት። በዚህ በሀያ አንደኛው ክፍለ ዘመን እንስሳት እንኳ መብታቸውና ደህንነታቸው እንዲከበር ለነሱ መብት ተሟጋች ባለበት ዘመን በየቦታው የሰው ልጆች ምን እንደሚሆኑ ሁላችን የምናውቀው ስለዚህ የበጎነት ለሰው ልጆች ክብር የሚሰጥ ተቻችሎ የመኖር የወሎ ባህል ከመቸውም ጊዜ ለሀገራችን የሚያስፈልጋት ለዚህ አካባቢ ብቻ ሳይሆን ከቅርብ ጊዜያት ወዲህ ግን ዘመናት የተሻገረውን ባህላዊ ትውፊት የሚሸረሽሩ ያልተለመዱ ድርጊቶች ብቅ ብቅ እያሉ መሆናቸውን አቶ እጅጉ ይናገራሉ። ሃይማኖቱን ሽፋን በማድረግ ከፖለቲካ ጋር ማጣረስ አለ እና በዚህ ምክንያት የፉክክር መንፈስ እየነገሰ ነው። በሃይማኖቶቻችን መካከል ተጨባጭ የሆኑ ግጭቶችንም አስተናግደናል። ምንም እንኳ እነዚህ ግጭቶች ከቁጥጥር ውጭ ወጡ ባይሆንም እንደ ዋና አስተዳዳሪው አማካሪ ያልተለመዱ ያላቸው የቤተ እምነቶች ግንባ ግንባታ ፉክክርና የሌላ እምነት ተከታዮችን የሚዘልፉ ሃይማኖታዊ ስብከቶች እንዲቆሙ በማድረግ የአገር ሽማግሌዎቹና የሃይማኖት አባቶቹ የሸምጋይነት ሚናቸውን እንዲያበረክቱ ጥሪ አስተላልፈዋል። በዕለቱ አስር ስራ አስፈጻሚዎች ያሉት የደቡብ ወሎ የሀገር ሽማግሌዎች የሰላም ምክር ቤት የተቋቋመ ሲሆን ደም በማድረግ እርቅ በመፈጸም የተበደለን በማስካስ የላቅ አስተዋጽኦ አድርጓል የተባሉ አርባ የሚደርሱ የአገር ሽማግሌዎችና የሃይማኖት አባቶች የእውቅና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ። መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዓለም አቀፍ ርዕስ ደግሞ ከወሎ ወደ ጄኔቫ ነው የምናቀናው። ፍትሐዊ ያልሆነ ነው ያለው የጸረ ኮቪድ-19 ክትባት ስርጭት ወረርሽኙን እያራዘመው መሆኑን ገልጦ የወረርሽኙ ስርጭት በሁሉም ሀገሮች እስካልተገታ ድረስ ችግሩ አያበቃም ሲል የዓለም ጤና ድርጅት ደብልዮቹ አስጠንቅቋል። የድርጅቱ ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም በሰባ አራተኛው የዓለም ጤና ጉባኤ መክፈቻ ላይ ያሰሙትን ንግግር ተከትላ ሊሳሽ ላይ ናት ከጄኔቫ ተከታዩን ያደረሰችን ስምኝሽ ቆይታ አቀርበዋለች። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ሰኞ ዕለት ባደረጉት ንግግር የራሳቸውን ሕይወት መስዋዕት አድርገው የሚሊዮኖችን ሕይወት ለማትረፍ በከፍተኛ ትጋት የሰሩትን የጤና ሰራተኞች አወድሰዋል። በቂ ራስን ከቫይረሱ መከላከያ የህክምና ግብዓቶችና ክትባት ባለማግኘታቸው 150 ሺህ የጤና ሰራተኞች ሕይወት ማለፉን የጠቀሱት ቴድሮስ የበለጸጉ ሀገራት ሕይወት አዳኝ የሆኑ ክትባቶችን በማከማቸታቸው ወረርሽኙ እንዲባባስ እያደረጉ ነው ሲሉ ወቅሰዋል። ሁለት ከመቶ ብቻ ክትባት ከተሰጠባቸው ድሃ ሀገራት ጋር በማነጻጸርም ከሰባ አምስት በመቶ በላይ የሚሆነው የኮቪድ አስራ ዘጠኝ ክትባት በአስር ሀገሮች ብቻ መሰጠቱን ያወሱት ቴድሮስ ይህን ፍትሐዊ ያልሆነ የክትባት ስርጭት አሳፋሪ ሲሉ ኮንነውታል። ቴድሮስ አክለው በተለይ የተወሰኑ ሀገራት የሚያመርቱትን አብዛኞቹን ክትባት በመግዛት የአጠቃላይ ዓለምን ህብረተሰብ እጣ ፋንታ መቆጣጠራቸው አስደንጋጭና ሚዛናዊነት የጎደለው ነው ካሉ በኋላ የዓለም የጤና ሁኔታ አሁንም አደጋ ላይ መሆኑን በመግለጽ ያደጉ ሀገራት ቫይረሱን ለራሳቸው መግታት መቻላቸው ብቻ ሊያስደስታቸው አይገባም ብለዋል። ኖ ካንትሪ ሹድ አሱም ኢትስ አውት ኦፍ ውድስ No matter its vaccination rate. This virus is changing constantly. ማንኛውም አገር ክትባቱን በየትኛውም መጠን ቢያዳርስ ቫይረሱ ጠፍቷል ብሎ ማሰብ አይችልም። ቫይረሱ በየጊዜው ራሱን ይቀያይራል። ከዚህ በኋላ የሚመጡት ለውጦች ያሉንን መቆጣጠሪያዎችና መድኃኒቶች እንዳይሰሩ ሊያደርጓቸውና እንደገና ወደ ተነሳንበት ሊመልሱን ይችላሉ። ቴድሮስ እንዳሉት ለዚህ ወረርሽኝ በፍጥነት መዛመድ ትልቅ አስተዋጽኦ ያደረገው የዓለም አቀፍ ትብብር ባለመኖሩና የመረጃ ግብአቶችና የቴክኖሎጂ ልውውጥ ባለመደረጉ ነው። ይህን መሠረታዊ ድክመት ማስተካከል የምንችለው በአገሮች መካከል ጠንካራ መሠረት ያለው የተሻለ ትብብር ለማድረግ አሳሪ ቁርጠኝነት ሲኖር ነው። ለጠቀስኳቸው ችግሮች መፍትሄ የሚሰጥ የወረርሽኝ ዝግጅትና ምላሽ ስምምነት ማለት ነው። ይህ የሁሉም አገር ሰዎች የተወከሉበት ዓለም አቀፍ ስምምነት ነው። ትላንት በተጀመረው ሰባ አራተኛው የዓለም ጤና ጉባኤ ላይ ከዚህ በኋላ ለሚነሱ ተላላፊ ወረርሽኞች የተሻለ ዝግጅት ለማድረግ በሕግ የሚያስር የወረርሽኝ ስምምነት ለማውጣት ድርድር ያስፈልግ እንደሆነ ውይይት ይደረጋል። እስካሁን ግን በዓለም ጤና ድርጅት መዋቅር ስር ድርድር የተደረገበት ጉባኤ በትንባሆ ቁጥጥር ላይ የተደረገ ስምምነት ብቻ ነው። በሊዛ ሽሌይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስምንሽን ለዘገባው አመሰግናለሁ። አድማጮች የተከታዩ ታዲያ ብዙ ጊዜ የማይታይ አንዳንዴም እንዲህ እንዳሁኑ ከብዙዎች ዘንድ የመደመም ስሜት ያሳደረ ነው። ከጀኔቫ ወደ ምዕራብ ኢትዮጵያም ይመልሰናል። በነቀምት ከተማ ዛሬ ጠዋት ላይ ፀሐይ ሶስት ሆና ወጣች፣ ይህም ክስተት ትንግርት ሆኖብናል ሲሉ አንዳንድ ነዋሪዎቿ ይናገራሉ። የተባለውን ክስተት አስመልክቶ ለቀረበላቸው ጥያቄ አጠር ያለ ትንታኔ የሰጡት የኢትዮጵያ የስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባሃ ታዲያ ይህ ክስተት ፀሐይ አድማስ አካባቢ ስትወጣ እና አየሩ ቀዝቃዛ ሲሆን ጠጣር የበረዶ መሰል ንጥረ ነገሮች የፀሐይ ብርሃንን መልሰው በሚያንጸባርቁበት ወቅት የሚከሰት ነው ይላሉ። የፀሐይ ብርሃን ጉዳት ሊያመጣ ስለሚችልም ሰዎች በባዶ አይናቸው በቀጥታ ማለት ነው እንዲመለከቱ አይመከርም ሲሉ ባለሙያው አክለዋል። ተኮር መልካ ነው ያነጋገራቸው። ዛሬ ከጠዋቱ ሁለት ሰዓት ገደማ ጀምሮ በምስራቅ ወለጋ ነቀምቴ ከተማ ፀሐይ ሶስት ሆና ወጥታለች። ይህንንም ክስተት በአይናችን አይተናል ይላሉ አንዳንድ የነቀምቴ ከተማ ነዋሪዎች። ከእነርሱም መካከል የነቀምቴ ፋና ኤፍኤም ጋዜጠኛ የሆነችው ኤደን ፈቃዱ አንዷ ነች። ስለ ክስተቱ እንዲህ ትገልጻለች። አዎ፣ አይቻለሁ። ሁላችንም ወጥተን አይተናል። ሦስት ነው የወጣው። እንደውም ማለት ነው እኔ እህቴ ደውዬላቸው ወታችሁ ብዬ አይታ መልሳ ደውላልኝ ነበር። ምን አይነት ስሜት ፈጠረባችሁ፣ እንደዚህ የተለየ ነገር ስታዩ? ያው እንግዲህ ያስደነግጣለ እንግዳ ነገር ነው። ከዚህ በፊት ታይቶ አይታወቅም። የመሀልኛው ማለት ነው በጣም እንትን ስለሚያንጸባርቅ አታየውም። ሁለት ደግሞ ከጎንና ከጎን ሁለት ነበር። ቀስተ ደመናም ወጥቷል። ሌላው የአስራ ሁለተኛ ክፍል ፈተናውን አልፎ ዩኒቨርሲቲ ለመግባት ዝግጅት እያደረገ መሆኑን የገለጸው ኤልያስ አሸብር ጠዋት በነቀምቴ ሰማይ ላይ አየው ስላለው ክስተት እንዲህ ገልጿል። ዛሬ ጠዋት የተፈጠረው በጣም የሚገርም ነገር ነው። እና ሁለት ሶስቱ ነው ነው የወጡት ሶስት ላይ ማለት ነው። እና ሰዎችም ምንም በቃ የሆነ ያጋጥማል ብሎ ነው ለእነሱ ራሱ አዲስ ነው። ከሁለት ሰዓት ከሶስት ሰዓት አካባቢ ቆይቷል እና በጣም የሚገርም ነበረ ደስ ይላል በቃ ያው ሰውም አዲስ ሆኖበታል። ብዙ ሰዎች ወጥተው እያዩ ነበረ፣ ፎቶ እያነሱ ነበር፣ ቪዲዮ እያደረጉ ነበረ። እና በቃ በጣም የሚያስገርም ነገር ነው። ዛሬ ያቀም በባዶ ዓይን ታይ ነበረ። ትንሽ ስላለው ሰዎች ፈርቶ ነበረ። ወደ ጠዋት አካባቢ አትዩ ምናምን እየተባ ነበር፣ ግን በዓይን ናዩ የሚያውቅ ሰው የለም። እንዲህ ነው ብሎ የነገረኝ ሰው የለም። በቃ አስደንጧቸዋል። ለሁሉም አዲስ ነው። ነገር በዚህ ዙሪያ ያነጋገርናቸው የኢትዮጵያ ስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባ ይህ ክስተት ፀሐይ አድማስ አካባቢ ስትወጣና አየሩ ቀዝቃዛ ሲሆን ጠጣር በረዶ የፀሐይ ብርሃንን በሚያንጸባርቅበት ጊዜ የሚከሰት ነው ብለዋል። ጠዋት አካባቢ የተከሰተ ነው አድማስ ላይ የሚከሰት ክስተት ነው። ብዙ ጊዜ ፀሐይ መውጫና ፀሐይ ግብአት አካባቢ ባሉት ቦታዎች ላይ ነው የሚከሰተው። ክስተቱ እንዴት ነው የሚፈጠረው ካልከኝ፣ ፀሐይ ወደ ፀሐይ መውጫ አካባቢ ከፍ ስትል በላይኛው አትሞስፌር ላይ ማለት ነው የበረዶ ክሪስታሎች አሉ እና እነዚህ የበረዶ ክሪስታሎች येसाई प्रहान कृष्णाउल बकुल ያንጸባርቃል ወይም ሪፍራክት ያደርጋል። በክሪስታል ውስጥ ሲያልፍ ይታጠፋል እና አይ ቲንክ ሀያ ሁለት ዲግሪ ነው። መግቢያው ስልሳ ዲግሪ እና ቤንዲንጉ ደግሞ ሀያ ሁለት ዲግሪ አካባቢ ይመስለኝ እና በዛ ጊዜ ምን ይሆናል መሰለ፣ በጣም ሻይን የሚያረጉ ሁለት ስፖቶች ይኖራሉ። ከዛ አስተዳመና ደግሞ ይከበዋል። በዛ ሰአት በምታይበት ጊዜ ሳይዛቸው ከፀሐይ በጣም ያንሳል። ሁለቱ ፀሐይ መሀል ላይ ትሆን እና ግራና ቀኛዋ ላይ እነዚህ ስፖት ሊሆናሉ ይወጣሉ፣ ይታያሉ። ስሙ ያው ሰንዶግ እና ሌሎም ስያሜዎች አሉ። በአማርኛ ሰንዶግ ምንድን ነው የሚባለ? በአማርኛ ያለው አይመስለኝም። የአለም ቦታ ላይ መታየት ይችላል። በሌላ አለም ላይ ብዙ መረጃ ነኝ ግን ቻይና ሁለት ሺህ አስራ ስንት ሆነ ባላቅም ቀረብ ያለ ቤት አንዱ ያለው ኢትዮጵያ ላይ አሁን ዛሬ ነቀምት ላይ የተባለው ጨምሮ ዛሬ ከስራ ቆለጋ ነቀምት አካባቢ ነው ታየ ብሎ ነው ፎቶ ይላኩልን ከምልከታ ጋር በተያያዘ የሚፈጠር ነው እና አንዳንድ ሰዎች ፀሐይ ሶስቱ ነው ወጣች ምናምን የሚል እንትንም ሶሻል ሚዲያ ላይ እንትን ብለዋል። ይልዩ ነው የተፈጠረው ምንድን ነው በምናይበት ጊዜ የነጸብራቅ ውጤት ነው። ቀስተዳመናው እስከ የት የመጣ ነው ሬንቦ ቀስተ ደመና ብንለው በምን ይፈጠራል መሰለ? በፀሐይ ብርሃንና ከባቢ አየራችን ወይም በአትሞስፌር ኮንዲሽን ነው የሚፈጠረው። ብርሃን የእኛን አትሞስፌር ከገባ በኋላ እርጥበት አዘል አየር ያገኛል። እነሱን በሚያገኝበት ጊዜ በእነሱ መሀል ሲያል የመጣውን ብርሃን ፍጥነቱን ይቀንሱትና እንደገና ምን ያደረጉታል? ገብቶ ሲወጣ እንዲንጠባረቅ ያደረጉታል። ገብቶ በሚወጡበት ጊዜ የተለያዩ ቀለማት ተበትነው ይወጣሉ። ምክንያቱም አሁን ነጭ የምታየውን ብርሃን ከፀሐይ ላይ የሚመጣው ነጭ ብርሃን ነጭ አይደለም። የተለያዩ ቀለማት ኮምፖዚሽን አለው ነው ይሄ ሬንቦ የምንለው ቀይ፣ ኦሬንጅ፣ ቢጫ ምናምን እያለ እስከ ሰማያዊ ድረስ የተለያዩ የራሳቸው ዌቭሊንግዝ የራሳቸው የሚንጸባረቁበት መጠና አለ። ውሃ ውስጥ ገብቶ የሚበተንበት ጊዜ አንደኛ ያንን ነጭ ቀለም በተለያየ ቀለማት እንዲበተን ያደርጉትና ያ የምናየውን ከቀይ እስከ ሰማያዊ ያለውን ቀለም እናያለን። በሁለተኛ ደረጃ ደግሞ እነዚህ የውሃ ጥብጣቤዎች የሚያደረጋሉ አቅጣጫውን ያስቀይሩታል ብርሃኑ የሚንጸባረቅበት በትን አቅጣጫ ሪፍራክት ያልኩ ማለት ነው። ቅድም በተወሰነ መጠን እንዲጣጠፍ ያደረጉትና ያ የምታየውን ከርቬቸር ይዞ ይወጣል ማለት ነው። ይህ ክስተት ከፀሐይ ግርዶች ጋር የሚገናኝበት ሁኔታ ይኖር ይሆን? የስፔስ ሳይንስ ባለሙያው ምላሽ አላቸው። ፀሐይ፣ ጨረቃ እና ምድር አቀማመጣቸው እንትን እያለ የሚወጣ ክስተት ግርዶች። ለምሳሌ ቅርብ ጊዜ ላሊበላ ላይ የነበረውን ታስታውሳል። ጨረቃ በምድርና በፀሐይ መሀል በምትገባበት ጊዜ ፀሐይ ግርዶች ይፈጠራል። ይህ ከግርዶች ጋር አይገናኝም። ግን ዛሬ ማታ ግን ወደ ፓስቲኮሽን ላይ የሚታይ ጨረቃ በምድር ጋረድና ግርዶሽ ይፈጠራል። ጨረቃ ላይ እንዲህ አይነት ትንግርት የሚፈጥር ሁኔታ ሲፈጠር ሰዎች በባዶ ዓይናቸው መመልከት የለባቸውም ሲሉም መክረዋል አቶ ክብረት። በመሰረቱ የፀሐይን ብርሃን ያለምንም ማጥለያ፣ የብርሃን ማጥለያ ወይም ሚንተር ምንለው ማለት ነው፣ መመልከት ዓይን ላይ ጉዳት ያደርሳል ይታወቃል። ስለዚህ የግድ የብርሃን ማጥለያ ያስፈልገዋል። እና እንደዚህ የሚንቀባረቁ ብርሃኖችን ማየት ላይን በጣም ከባድ ነው። ቀላል ምሳሌ የመኪና መስታወት የሚያንጸባርቀው ራሱ የሚፈጥረው ጉዳት አለ። በፊልተር ነው መታየት ያለበት፣ ወይም በፀሐይ ማጥለያ በፀሐይ መነጠር ማለት ነው። ለአሜሪካ ድምጽ ናኮር መልካም ከአምባ ናኮን ምርካን ለዘገባው አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች ባልደራስ ለእውነተኛ ዲሞክራሲ ፓርቲ በስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ ይወዳደሩ ዘንድ በእጩነት ለማስመዝገብ ባቀረበው የሰበር ክርክር በይሁንታ እንደተወሰነለት አስታወቀ። የፓርቲውን መሪ እስክንድር ነጋን ጨምሮ በስር ላይ የሚገኙ እጩዎቹን ለምርጫ ማስመዝገብ እንደማይችል ቀደም ሲል የምርጫ ቦርድ የወሰነውን ውሳኔ በመቃወም ባልደራስ ጉዳዩን ወደ ከፍተኛ ፍርድ ቤት በወሰደበት ወቅት መመዝገብ አይችሉም ሲል የስር ፍርድ ቤቱ በልዩነት ውሳኔ አሳልፈው ነበር። ይሁንና ፓርቲው በድጋሚ ጉዳዩን ወደ ሰበር ችሎት በመውሰድ አባላቶቹ በምርጫው መወዳደር ይችላሉ የሚል ውሳኔ ማግኘቱን ነው ይፋ ያደረገው። ጽዮን ግርማ የፓርቲውን ጽፈት ቤት ኃላፊ አነጋግራ ተከታዩን አጠናቅራለች። በጣም አመሰግናለሁ አቶ ገለታው ዘለቀ የባልደራስ ለእውነተኛ እውነተኛ ዴሞክራሲ የጽህፈት ቤት ኃላፊ። በትላንትናው እለት ፓርቲያችሁ ምርጫ ቦርድ የሰጠውን ውሳኔ በተመለከተ እንዲሁም ፍርድ ቤት ውድቅ ያደረገውን ይግባኛችሁን በተመለከተ ለሰበር አቅርባችሁ ሰበር ውሳኔ መስጠቱን ሰምተናል። ምንድነው ሰበር ሰሚ ችሎቱ ችሎቱ የወሰነው? ክፍት መቅርቶ ነበር ባልደራስ እስክንድር ጋየር መቀነብ እና እንዲሁም ማስካለትም እንደሚባሉ አመራሮቻችን መወዳደር አይችሉም፣ የሚል ውሳኔ ምርጫ ቦርድ ወስኖ ስለነበረ ያንን ውሳኔ ይዘን ወደ ፍርድ ቤት ሄደ ነበረ። ሁለት ፍርድ ቤቶች ውድቅ አድርገውብን የምርጫ ቦርድን አጽድቀው ነበረ እና መጨረሻ ላይ እንግዲህ ወደ ሰበር ሰሚ ችሎት አምርተን የሰበር ሰሚ ችሎቱ መጥታቸው እንደሆነ መወዳደር እንደሚችሉ ትናንትና ውሳኔ አሳልፈዋል። ያንበፉትን ሁለት ፍርድ ቤቶች ውሳኔ ገልብጧል ማለት ነው። ሰበር ሰሚ ችሎቱ በስንት ዳኞች ተሰየመ ነበር? ምን ብሎ ነው የወሰነው? ክሱ ምንድን ነው? መጀመሪያ እኛ ምርጫ ቦርድ ስኬጁሉን አውጥቶ እሱ መመዝገብ ሲጀምር እኛ የኢትዮጵያን ሕግ እናውቅ ስለነበረ አንድ ሰው ተጠርጥሮ ቢያዝም የመምረጥ መምረጥ መብቱ በሕግ ካልተነሳ መወዳደር ይችላሉ የሚለውን ሕግ ይዘን ለምርጫ ቦርድ ሄደን እንዲመዘግብ ልንጠየቅ ነው እነሱ ይህን ሪጀክት ሲያደርጉት በቀጥታ መመገብ ይችላሉ የሚል ክስ ነው። በኢትዮጵያ ሕግ መሰረት የሚከለክላቸው ሕግ የለም እስር ቤት ሆነው ለመመገብ የሚል ነው እና ይህንን እንግዲህ ይችላሉ አይችልም፣ አይችሉም የሚል ክርክር ከምርጫ ቦርድ ጋር ተደረገ። ሁለቱ አንኩሽ ፍርድ ቤቶች ውድቅ አድርገውታል። ከፍተኛ ፍርድ ቤት ላይ ሶስት ዳኞች ነበሩ። ከሶስት ዳኞች ሁለቱ የምርጫ ቦርድን ውሳኔ ሲቀበሉ አንዱ ግን አልቀበልም ብሎ ነበር። በዛ ነው እንደገና በሰበር ሰሚ ችሎት የሄድነው። ሰበር ሰሚ ችሎት ላይ አምስት ዳኞች ነበር የነበሩት። አምስቱም ዳኞች በሙሉ ድምፅ እነዚህ አራት ተከሳሾች የተባሉት እንግዲህ በኢትዮጵያ ሕግ ምርጫ ለመወዳደር የሚከለክላቸው ሕግ የለም መብታቸው ነው የሚል ውሳኔን ያስተላልፈው ማለት። ስለዚህ አሁን በምርጫ ቦርድ አሰራር መሰረት ወይም ደግሞ በጊዜ ሰሌዳው መሰረት እጩ ማስመዝገብ ይቻላል ወይስ ማወዳደር ይቻላል፣ ምን ነው የምታደርጉት? የእጩ መመዝገቢያ ጊዜ ሂደት አላለፈ መጀመሪያው ዝማ የሆነው በወቅቱ ምርጫ ቦርድ በወጣው እስኬጁል መሰረት ነው ዝገባ ሂድ ነው እኛ Danke <laughs> አይ አትመዘገቡም ተብለን ወደ ፍርድ ቤት ሄድ ነው። በፕሮሰሱ ውስጥ ነው የቆየ ነው ማለት ነው። ስለዚህ የፍርድ ቤት ትእዛዝ ስለሚሆን አሁን እንደ አዲስ ተመዝጋቢ አይደለም የሚታዩት እነሱ። ፕሮሰሱ ውስጥ የቆየ ስለሆነ እንደ አዲስ አይታይም። የምርጫ ቦርዱ አሁን የፍርድ ቤትን ትእዛዝ አክብሮ ውሳኔውን ተቀብለው እንዲመዘገቡ ማድረግ ይቻላል ያለ። ስለዚህ ትላንት ነው ይሄ ውሳኔ የተሰጠው። ዛሬ ወደ ምርጫ ቦርድ ሄዳችሁ ጉዳዩን ለመከታተል ያደረጋችሁ ጥረት አለ? እንግዲህ ዛሬ ውክልና ሰጥተዋል። መስክንድር ውክልና ያስፈልጋልና ውክልና ሰጥተዋል ውክልናቸው አማካኝነት ነገ ከነገ ወዲያ ሄደው ያስመሰግባቸዋል ማለት ነው። የፍርድ ቤቱ ውሳኔ ይዘው አያይዘው ሄደው ወደ መመገብ ይችላሉ ማለት ነው። በጣም አመሰግናለሁ አቶ ገለታው ዘለቀ የባልደራስ ለእውነተኛ ዴሞክራሲ ፓርቲ የጽህፈት ቤት ኃላፊ እግዜር ይስጥልን። ለማብራሪያው እኔም በጣም አመሰግናለሁ። ያበ በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የሚወስደውን ቀጣይ እርምጃ በተመለከተ ጥያቄ ለማቅረብ ወደ ቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ጋር ስልክ ደውለን ነበር። ስልካቸው ስለማይሰራ ለዛሬ ምላሻቸውን ማግኘት አልቻልንም። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ስርጭታችንን ወደ ማገባደዱ የተቃረብን ነው። በርከት ያሉ ዝግጅቶች እጃችን ላይ ቢኖሩም አሁን ወደ ቅንብሮቹ ክፍለ ጊዜ እንዘልቅና ቀዳሚውን እናሰማችሁ። ሐኪሞን ይጠይቁ Thank you. የጭንቀት ጊዜው አበቃ ወይንስ የማብቂያው መጀመሪያ መሆኑ ይሆን? ሐኪሞን ይጠይቁ በምሽቱ ቅንብሩ ከሚዳስሳቸው ጭብጦች ውስጥ አንዱ ነው። ሰዓታችን እንደፈቀደልን በርከት ያሉ ሌሎች ጥያቄዎችም አሉ። ክትባቱ እንደ ልብ ሳለ በግለሰቦች ምርጫ ብቻ በሀገሪቱ ያለውን ሕዝብ በሙሉ አጠናቆ መከተብ እስካሁን ባይሳካም በተለይ በመቶ ሚሊዮኖች የሚቆጠሩ በተከተቡባት የዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ከፈጠረው ዓለም በፊት ያን የምናውቀውን የቆየ የትላንት ህይወት የሚመስል ድባብ ፍለጋ ተጀምረዋል። በአንድ ወገን ይህ አይነተኛ ሊሰኝ የሚችል እርምጃ በሕይወታቸው ውስጥ ሊያመጣ የሚችለውን ተጨባጭ አንድምታ እንዲሁም በትይዩ ቀደም ሲል ብዙም የማይነሱ ነገር ግን ዛሬ ሰዓታቸው ፈቅዶ የሚመለሱ ጥያቄዎች የሜዮ ክሊኒኩ የካንሰርና የደም በሽታዎች ልዩ አማካሪ ሐኪም ዶክተር ከበደ ቤኛን ጋብዘን ቆይታ እናደርጋለን። የመጀመሪያውን ክፍል እንሆ። ዶክተር ከበደ ቤኛ በቅድሚያ ለጊዜው አመሰግናለሁ። እኔም ይህንን እድል በመስጠት አመሰግናለሁ። የኮቪድ ጉዳይ ሲያሳ በተለይ በዚህ በዩናይት ስቴትስ የተወሰነ መርታ የታየበት ደረጃ ላይ ነው ያለ ነው። ብዙ ሚሊዮን ሰዎች ተከትበው ያልተከተቡት አሳሳቢነቱ ለሌሎችም ጭምር ነው የሚባለው። ስጋት ቢኖር ወደ ጤናማው መንገድ የሚመልስ መጠነኛ እርምጃ እየተራመን ባለበት ሁኔታ ነው ያገኘሁት ሶ የኢትዮጵያ የጸረ ኮቪድ ከፍተኛ አማካሪ ቡድን አባል ነው። ሙሉ ትኩረታችሁን በዚሁ በኮቪድ ጉዳይ ላይ አድርጋችሁ በተለይ በኢትዮጵያ ሊደርስ የሚችለውን ጉዳት ለመቀነስ እንቅስቃሴ ስታደርጉ አንድ አመት ይዘልቃችኋል። ወደ ዋና ጥያቄዎች ከመዝለቄ በፊት እስኪ መንደርደሪያ ከጠቆምኩት ጋር የተያያዘ ጥያቄ ላቅርብለ አንድ አመት ተኩል ከተቃረበ ጊዜ በኋላ በከፊል ጤናማ ወደሆነ አዝማሚያ መመለስ ጀምረናል። ካለፈው ሳምንት ጀምሮ በአደባባይ የፊት መሸፈኛ ጭንብል ማድረግ ላይ ያስፈልግ እንደሚችል የምግብ ቤቶችና የተለያዩ ንግድ ቤቶችን ጨምሮ በቤት ውስጥ ሰዎች በአንድ ቦታ ሊሰበሰቡባቸው የሚችሉ ቦታዎች ቁጥሩ ከፍ ማለቱ በውጭ ብዙም የማያሳስብበት ሁኔታ መድረሱ እየታየ ነው። ጠቅላላ ትዝብቶ ምንድን ነው? አሁን የደረስንበትን ያለንበትን ሁኔታ ሲመለከቱ፣ በመሰረቱ አሁን አሜሪካን ሀገር ውስጥ ያለው ሁኔታ በጣም ብዙ ሰው ተከትቧል። በተለይ እድሜያቸው ከአምሳ ከስልሳ በላይ ያሉት ሰው ተከትበዋል። ከዛም አልፎ ደግሞ እንደውም ቲኔጀርስ ለምሳሌ የኔ ልጅ አሁን ተከትቧል። ሴቷ አስራ ሶስት አመቷ ነው። እሷም ተከተብ ቀጠሮ ልጅ አለውኝ እና አብዛኛው ሰው ተተከተበ የተወሰደው ሲዲሲ ሪኮም እንዲያደርገው ነገር ለአሜሪካን ሀገር ውስጥ ላለው ሁኔታ ትክክል መስሎ ይታይገኛል። ይህም ሆኖ ግን በተለይ ብዙ ሰው ወይም የታመሙ ሰዎች ሊገኙበት የሚችሉት ሆስፒታሎች ውስጥ የጤና ተቋሞች ውስጥ አሁንም ቢሆን አብዛኛው የጤና ባለሙያ የተከተበ ቢሆንም ለምሳሌ በእኛ ፋሲሊቲ ውስጥ በሽተኞች ሲመጡም እኛም ሁላችንም ልክ ድሮ እንደተደረገው ማስኩን እናደርጋለን። በኤሌክተር ውስጥ ስንሄድ የዛሬ አመት የተጀመረው ከስድስት ሰው በላይ ኤሌክተር ውስጥ አይሄድም። ጤና ተቋሞች ብዙ ጊዜ ስለሆነ በመሰረቱ ብዙ የተቀየረ ነገር የለም። አንዳንዶችም ላይከተቡ ይችላሉ። በለባቸው ጥናት ችግር ምክንያት ያልተከተቡም ሰዎች ሊመጡ ስለሚችሉ ጥንቃቄው መቀጠል አለበትና እንደዛም እየተካሄደ ነው። ነገር ግን በተለይ ውጭ በሚካሄድበት ጊዜ በየሬስቶራንቱ በሚሄድበት ጊዜ አሁን የተደረገው ነገር ትክክል ነው ብዬ ነው ማስበው። በተጨማሪም ያልተከተቡትንም ደግሞ ያብርሳቸው ለሚታሰብ እንደዛ መደረጉ ትክክል ነው ብዬ ነው ማስበው። ይህም እዚህ የአሜሪካ ሀገር ውስጥ ነው እንጂ ሌሎች ሀገሮች ውስጥ በአብዛኛው ስጥ ሳይከተብ ልክ ድሮ ያለውን ነገር መካተል ያስፈልጋል። መልካም እንዳሉት በዩናይትድ ስቴትስ ያለው አውሮፓን ጨምሮ ከሌላ የትኛውም ሀገር ፍጹም የተለየ ሁኔታ ነው የሚያደፋፈረው። ይሁንና እዚሁ ጋን ቆይና ዶክተር ከበደ በጣም ተስፋ የሰጠውን ያበረታታውን አንዳንዶችም ተሰላጭተው በራሳቸው መንገድ ቸልተኛ ወደ መሆን አዝማሚ የሄዱበትንም ጭምር እንደው አንዳች ምላሽ እንደተሰጠ ተደርጎ የተወሰደው የሲዲሲዋ ዲሬክተር ሮሼል ወለንስኪ ባለፈው ሳምንት ሲናገሩ ከዚህ ቀደም ወረርሽኙ ከመጀመሩ በፊት ታደርጓቸው የነበሩ ነገሮችን የማድረግ እድል ወይም ማድረግ ትጀምራላቸው የሚል ቃል ተናግረው ነበርና፣ ስጋቱ ሙሉ በሙሉ ባለመላቀቁ ግን እያወዛገበ ነው። ዛሬም ቀደም ብሎ የጠቀሟቸውንም ጨምሮ በሙሉ በነፃነት ሁሉም ሰው እሰየው አይደለም ያለው። የቀደመውንም የከፋ ሁኔታ የተመለከቱ አሁንም አደጋ ሊኖር ይችላል ብለው የፈሩ በሙሉ ልብ ያልተቀበሉበትም ሁኔታ ነው ክርክሮችም አልፎ አልፎ ይታያሉና ከዛስ አንጻር ምን ያያሉ? ያልተፈለገ ያልተጠበቀ ነገር እንዳይመጣ ለሚሰጉ ሳይከተቡ የፊት መሸፈኛ ጭንብላቸውን የማያጠልቁ ሰዎች መኖራቸው ወይም ሊኖሩ የመቻላቸው እጣ ራከሩ ወገኖችም አልጠፉም እና ምን ይላሉ? እሱስ ላይ እዚህ ላይ ትንሽ አሜሪካን ሀገር እንደሚታወቀው የግለሰብ ነፃነት በጣም የተከበረ ነው እና ቫክሲኔሽንም ሳይኖር በፊት ራሱ አንዳንድ ሰዎች ጭንብሩን አላደርግም ብለው የሚከራከሩ ነበሩ እና አሁንም በተለይ ቫክሲኔሽን በየቦታው መኖሩ እንደነገርኩህ ቫክሲን አክሰሱ በደንብ ስላለ ታዳጊዎች እየተከተቡ ስለሆነ፣ ሌላው ደግሞ የተከተበው ሰው የእሱን ነጻነት እንደ መክፈፍ ማድርገው የሚያዩ ሰዎች አሉ። ስለዚህ አሁን የተደረገው ነገር የኔ አስተያየት ነው ትክክል ነው መስሎ የሚታየው አንደኛ ቫክሲኔሽን ባይኖር ኖሮ ወይም እጥረት ቢኖር ኖሮ ከአሁን በፊት ሲደረግ የነበረውን ነገር አፍን ሸፍኖ ለመከላከል ማድረግ ይቻል ነበር። ነገር ግን አሁን ቫክሲኔሽን ሁሉም የፈለገ ሰው ማግኘት ስለሚችል ደግሞ ትራንስሚሽኑ የቀነሰ በመምጣቱ ሆስፒታል ያለው ሎሪ እየቀነሰ በመምጣቱ ከሌላ ቦታ የተለየ ስለሆነ የተደረገው ነገር ተገቢ ነው ብዬ ነው ማስበው እና ሰው ደግሞ ህይወቱን መኖር አለበት እኛም በኮቪድ አድቫይዘሪ ኮሚቴ ውስጥ የተከታገነው ነበር። የተለያየ አስተያየት ያላቸው ጓደኞች አሉ። እኔ በበኩሌ ግን ተደረገው ነገር ትክክል ነው ብዬ ነው የማስበው በነገርኩ ምክንያቶች። አድማጮች ውይይቱ አልተቋጨም። ከዶክተር ከበደ ጋር ሰፊ ውይይት በርካታ ጉዳዮችን የሚመለከት ነው ያነሳ ነው የሰውነትን የበሽታ የመከላከል አቅም የተዳከመባቸው ሰዎች ከዚህ መድኃኒት ከዚህ ክትባት ተጠቃሚ ለምን አልሆኑም? ምንድን ነው ችግሩ? ምንስ አማራጮች አሉ? የሚለውን ጨምሮ በርከት ያሉ ሀሳቦችን እነጋገራለን። ለዛሬው ግን ዶክተር ከበደ ቤኛን ለጊዜያቸው አመሰግናለሁ። አድማጮች ስርጭታችንንም እዚሁ ላይ ያበቃን። በእኔ በኩል ሰላም፣ ደህና ደሩ። ትግርኛ ይቀጥላል።